የኢትዮጵያ ምጣኔ ሀብት በ2006 ዓ ም በ10 ከመቶ እያደገ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ለፓርላማው ባቀረቡት ሪፖርት አስታውቀዋል። ጠቅላይ ሚኒስትሩ ያቀረቡት ይህ ሪፖርት በእጅጉ ያሳዘናቸው መሆኑን ደግሞ የገለጹት የተቃዋሚ ፓርቲ እንደራሴ አቶ ግርማ ሰይፉ የአገሪቱን ሁኔታ አያሳይም ብለዋል። ሰለሞን አባተ ዝርዝሩን ይዟል። የአምስት ዓመቱ የእድገትና የትራንስፎርሜሽን እቅድ ዘመን ሊጠናቀቅ የቀረው ግማሽ ዓመት ብቻ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመግቢያቸው አመልክተዋል። በ2006 የበጀት ዓመት መጨረሻ የተደረሰበትን ገምግመው ያቀረቡት ሪፖርት መሆኑንም ጠቁመዋል። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት፣ ማህበራዊ ልማት፣ ገቢና ወጪ ንግድ፣ የከተሞች አስተዳደር፣ መሰረተ ልማትና የውጭ ግንኙነትን የመሳሰሉ ዘርፎችን በገመገሙበት ሪፖርት ምጣኔ ሀብቱን አስመልክተው ሲናገሩ እንዲህ ብለዋል። በ2006 በጀት ዓመት የ10.3 በመቶ አጠቃላይ ኢኮኖሚ እድገት የተመዘገበ ሲሆን ይህም ከ2003 እስከ 6 በነበሩት አራቱ የእድገትና ትራንስፎርሜሽን አመታት የአስር ነጥብ አንድ በመቶ አማካይ አመታዊ የኢኮኖሚ እድገት መመዝገብ መቻሉን ያሳያል። የኢትዮጵያውያን አመታዊ የነፍስ ወከፍ ገቢ በዚህ አመት ስድስት መቶ አምስት ዶላር መድረሱን ጠቅላይ ሚኒስትሩ ተናግረዋል። የተመዘገበው እድገት ኢኮኖሚው ከአስራ ዘጠኝ ዘጠና ስድስት እስከ ሁለት ሺ ስድስት በነበሩት አስራ አንድ ተከታታይ አመታት በአማካይ በአመት አስር ነጥብ ዘጠኝ በመቶ እንዲያድግ አስችሏል። በሁለት ሺ ስድስት በጀት አመት መጨረሻ ላይ ጠቅላላ የአገር ውስጥ ምርት በወቅቱ የገበያ ዋጋ አንድ ነጥብ አንድ ትሪሊ ቢሊዮን ብር ወይም 55 ቢሊዮን ዶላር እንደሆነ የተገመተ ሲሆን የነፍስ ወከፍ ገቢያችንም 632 ዶላር ደርሷል። ጠቅላይ ሚኒስትሩ የሀገር ውስጥ ገቢ አሰባሰብ ካለፈው አመት ጋር ሲነጻጸር በ16.4 ከመቶ ማደጉንና 695 ቢሊዮን ብር መሰብሰቡን አመልክተዋል። የብድር አስተዳደርን በሚመለከት የኢትዮጵያ ብድር የመሸከም አቅም በዓለም አቀፍ ተቋማት ተገምግሞ ቢ እና ቢ ፕላስ እንዳገኘች ይህም ተስፋ ሰጪ መሆኑን ተናግረዋል። የወጪና ገቢ ንግድን አስመልክቶም በሁለቱም እድገት መታየቱን ተናግረዋል። ጠቅላይ ሚኒስትሩ የዚህ በጀት ዓመት የእስካሁኑ የወጪ ንግድ አፈጻጸም የቡና፣ የቅባት እህሎች እና አበባ የኤክስፖርት ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ አሳይቷል። በአንጻሩ በጨርቃጨርቅና አልባሳት፣ ከአትክልትና ፍራፍሬ፣ ከወርቅ፣ ቆዳና ቆዳ ውጤቶች እና በሌሎች የወጪ ምርቶች ላይ የተገኘው ገቢ ካለፈው ዓመት አፈጻጸም ጋር ሲነጻጸር ቅናሽ ታይቷል። ይህም የሚያሳየው በአምራች ዘርፎች ያደረግነው እንቅስቃሴ ባሰብ ነውና ባቀድነው ልክ ባለመሆኑ መሰረታዊ ማነቆዎችን የመፍታት አቅማችንን ማሳደግ ይጠይቀናል። የሀገሪቱ ምጣኔ ሀብት ውስጥ የአገልግሎቱ ዘርፍ አስራ አራት ከመቶ እና አርባ ከመቶ ድርሻ ያላቸውን ኢንዱስትሪውንና ግብርናውን አልፎ መሄዱን ጠቁመው በመሰረተ ልማቱ በኩል የተያዘውን ስራ እንዲህ ብለዋል። የታላቁ የኢትዮጵያ ህዳሴ ኃይል ማመንጫ ግድብ ፕሮጀክት በስድስተኛ ወር አርባ በመቶ አፈጻጸም ላይ የደረሰ ሲሆን ግቤ ሶስት የሰማንያ ዘጠኝ በመቶ ገናሌ ዳዋ 3 የ66 በመቶ፣ አዳማ ሁለተኛ ንፋሳ ኃይል ማመንጫ 89 በመቶ ተጠናቋል። እቅድ ከተያዘላቸው የባቡር መስመሮች ግንባታ ውስጥ በ2000 በጀት ዓመት የአዲስ አበባ ሰበታ መይሶ ደወሌ የባቡር መስመር ግንባታን ከሞላ ጎደል ለማጠናቀቅና በ2008 በጀት ዓመት የባቡር ትራንስፖርት አገልግሎት ማስጀመር የሚያስችል የቅድመ ዝግጅት ስራዎች ለመስራት የታቀደ ሲሆን ይህንኑ ታሳቢ በማድረግ የግንባታ ሥራው በመከናወን ላይ ይገኛል። በእስካሁኑ አፈጻጸም በአማካይ ወደ ሰባ በመቶ የደረሰ ሲሆን የአዋሽ ወልዲያ ሀራ ገበያ የመቀሌ ፕሮጀክት ግንባታ ስራ ተጀምሯል። የአዲስ አበባ ቀላል ባቡር አፈጻጸም 87 በመቶ የደረሰ ሲሆን በከፊል የኮሚሽኒንግ ሥራ ተጀምሯል። ጠቅላይ ሚኒስትሩ በመጪው ግንቦት በሚካሄደው ምርጫ ሕዝቡ በብዛት መመዝገቡን እና ምርጫው ሰላማዊ እንዲሆንም መንግስት ሁሉንም ጥረት እንደሚያደርግ ተናግረዋል። በጤና በኩልም የእናቶችን ሞት በመቀነስ ሰፊ ውጤት መገኘቱን የሚሌኒየሙን የልማት ግቦችም ለመምታት ኢትዮጵያ መንገድ ላይ መሆኗን ተናግረዋል። የውጭ ፖለቲካን አስመልክቶ ኢትዮጵያ ከአካባቢው ሀገሮች ጋር ከግብጽ፣ እንደዚሁም ከአውሮፓ ህብረት፣ ከአሜሪካና ከቻይና ጋር ሰፊ ግንኙነቶችን እያደረገች እንደሆነ ተናግረው ኤርትራን በሚመለከት ይህንን ብለዋል። አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጥን አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። ጠቅላይ ሚኒስትሩ በዚሁ ሪፖርታቸው ላይ በሚቀጥሉት ጥቂት ዓመታት ኢትዮጵያ መካከለኛ ገቢ ወዳላቸው ሀገሮች ተርታ እንደምትሰለፍ ተናግረዋል። በሌላ በኩል የተቃዋሚው የአንድነት ለዲሞክራሲና ፍትህ ፓርቲ የምክር ቤት ተወካይ አቶ ግርማ ሴይፉን አነጋግረናል። እንደኛ ግምገማ ሪፖርት የሚባል አይደለም። ካሁን በኋላ እንግዲህ ሪፖርት አያቀርቡም። ጠቅላይ ሚኒስትሩ በዚህ ዓመት በመጨረሻው ላይ የበጀት የሚያቀርቡ ካልሆነ በስተቀር በዚህ ሰዓት ላይ እንግዲህ ብዙ ነገሮችን ነው ማየት የምንፈልግ የነበረው ግን ያው ቢሆንም ተሳክቷል የሚለው ሪፖርት ነው። ስኳር አልተሳካም፣ አደባሪ አልተሳካም፣ መንገድ አልተሳካም፣ ምናምን የቱ እንደተሳካ አይታወቅም እና ስለ አዲስ አበባ ሰላሳ አራት ኪሎ ሜትር ባቡር መሳካት ይነግሩሃል፣ ግን ስለ ሁለት ሺ ሶስት መቶ ዘጠና አምስት ኪሎ ሜትር የባቡር መስመር አይነግሩህም። እንዳልተሳካላቸው ነው የሚያሳየው። ግን ያው እነሱ ግን ቢሆንም ተሳክቷል ነው የቀረበው ሪፖርት። በእቅዱ ዘመን አስራ አንድ ነጥብ ምናምን ፐርሰንት ያድጋል የተባለው አስር ሺህ ኪሎ ዋት የኤሌክትሪክ ኃይል ተመርቶ ሰባ ምናምን ሺህ ኪሎ ሜትር መንገድ ተዘርግቶ ሁለት ሺህ ሶስት መቶ ዘጠና አምስት ኪሎ ሜትር ባቡር ተሰርቶ ስኳር ፋብሪካ ተጠናቆ ማዳበሪያ ፋብሪካ ተሰርቶ ነው እዚህ ያለ እናድጋለን ያሉት። እነዚህ ሁሉ ባልተሰሩበት ሁኔታ ግን አስር ነጥብ ዘጠኝ አድገናል ምናምን ይሉሃል። ስለዚህ ቢሆንም አድገናል ነው የራበው እያለ ቢሆንም ጠግበሃል ብትባል ምን ትሆናለህ? በነገራችን ላይ ጠቅላይ ሚኒስትሩ የኢትዮጵያውያን የነፍስ ወከፍ ገቢ ስድስት መቶ ሰላሳ ሁለት ዶላር ይደርሳል ተብሎ ይገመታል ብለው ተናግረዋል። አንድ ሺ ነው ቢሉ ምን ትሆን ነበረ? በቃ ቁጥር ነው የሚጠሩት፣ ምን ችግር አለበት? አዎ አንድ ነገር አንድ ሺ ደርሷል ቢሉ አንድ ሺህ ደርሷል የኢትዮጵያውያን የነፍስ ወከፍ ገቢ ቢሎ ምን ትላለህ? እኔ ዛሬ አሁን አስራ ሁለት ሰዓት ላይ ከቢሮዬ ስወጣ መኪና ውስጥ የሰማሁትን ዜና ልንገርህ ህዳሴ የሚባሉ ትምህርት ቤት ውስጥ ከአንድ ሺህ ሰባት መቶ የሚሆኑ ተማሪዎች ከግማሽ በላይ የሚሆኑት ምሳቸውን ይዘው አይመጡም። ስለዚህ እነዚህ ቁርስ በሳምንት አንድ ቀን ቅዳሜ የሚበሉ ተማሪዎች ናቸው ያሉበት። የዚህ አይነት ዜና ሰምቼ ነው የመጣሁት እዚህ ውስጥ። የኢትዮጵያውያኖች የነፍስ ወከፍ ገቢ በዚህ ያህል አድጓል ምናምን ብሎ መንግስት ቢነግረህ ያው ለምን ብለህ የማትጠይቅበት ሀገር እንግዲህ እሺ ብለህ ከተቀበልክ ያው ያድግ ይመጥናል ማለት ነው። እስኪ ወደ ሌላ ጉዳይ ደግሞ ዞር ልበልና የምርጫውን ጉዳይ አንስተው የሰውን ምርጫ ካርድ የመውሰድ እንቅስቃሴ አድምቀዋል ጠቅላይ ሚኒስትሩ። ይሄንን የምርጫ ሂደት አስመልክቶ የጠቅላይ ሚኒስትሩን አባባል እና በመሬት ላይ ያለውን ሁኔታ እንዴት ነው የሚገመግሙት እርስዎ? ያው እንግዲህ ከሌላው ከምንም ከሁሉም ቁጥሮች ጋር ተመሳሳይ ሆነው እንግዲህ አሁን መራጮች እንዴት እየተደረጉ እንዲመዘገቡ እንደሚደረግ እንትን የሚደረግ እኛ በመሬት ላይ እያየ ነው ያለው ነገር አለ። ይሄ የሸማቾች ውስጥ የሚከፋፈሉ የፍጆታ ዕቃዎችን ለማግኘት ከፈለጋችሁ የምርጫ ካርድ መውሰድ አለባችሁ እየተባሉ ነው። ወደፊት እንኳን ወደ አረብ ሀገር መሄድ የምትፈልጉ ከሆነ የምርጫ ካርድ ካለጋችሁ ወደ አረብ ሀገር እንኳን ለስራ መሄድ አትችሉም እየተባሉ የምርጫ ካርድ እንዲወዱ ሲሉ ሰዎች የተለያየ ግፊት እየተደረገባቸው ነው። ቀ ያው እንደዛም ሆኖ ግን አሁን እኛ እዚህ ሀገር ውስጥ እንደሚኖር ሰው እንደዚህ በነቂ ሰው ወጥቶ በስሜት የሚመዘገብበት ሁኔታ እያየን አይደለም። አቶ ግርማ እርስዎ ጠቅላይ ሚኒስትሩ ያቀረቡት ሪፖርት ሙሉ በሙሉ ትክክል አይደለም ብለው ነው የሚያምኑት? አዎ፣ ግን ትክክል ሪፖርት ቀርቧል ብዬ አላምንም። ማለት እኔ አብሳይትም የለኝም ያንን ሪፖርት ለመስማት እዛ ስገኝ ለምን ምን እየሰሩ እንደሆነ እያየሁኝ እኛ የእድገትና ትራንስፎርሜሽን እቅዱ ሲወጣ ይሄ የእድገትና ትራንስፎርሜሽን እቅድ ከአምስት ዓመት በኋላ የምንለካካበት ነው፣ ፐርፎርማንሳችሁን የምናይበት ነው ብለን ቃል የተገባበሩን ሰዎች በዚህ ደረጃ እንዳንፈትሻቸው እና እንዳንፈትናቸው ከጨዋታ የሚያስወጣ ምናልባትም ከመንግስት የማይጠበቅ የዱርዬ ስራ እየሰሩ ያንን እንደ ሪፖርት ቁጭ ብለህ ለማዳመጥ ምናምን ራሱ ከፍተኛ ትዕግስት የሚጠይቅ ነው። አቶ ግርማ፣ ሌላው ጠቅላይ ሚኒስትሩ ያነሱት በአካባቢያዊ ጉዳዮች ላይ ያለውን ፖለቲካ ነው። ኢትዮጵያ ከአካባቢው ሀገሮች ጋር ያሏትን ጤናማ ግንኙነቶች አንስተው በኤርትራ ላይ ግን ትንሽ ጠንከር ያለ አቋም የያዙ ይመስላሉ። የኢትዮጵያ መንግስት ለኤርትራ ራርቶ የሆነ ነገር ማድረግ አለበት ብዬ አላስብም። እንደዚህ ያድርጉላቸው ምናምን የሚል ነገር አልጠብቅም። ግን በመጀመሪያ ምንም ዝምድና የሌለው ነገር ከኤርትራ መንግስት ጋራ እንደዚህ የሚባሉት ነገሮች በማድረግ ይልቅ እኛ ፎከሳችንን ከኤርትራ ጋር ፎከስ አርገን እዛ ግብግብ ውስጥ ያለን አስመስሎ ከመንገድ ይልቅ እኛ አሁንም የሚያሳስበን በሀገራችን ውስጥ ያለው በውስጣችን ያለው ያለመረጋጋት እና በውስጣችን ያለው ሪሊ ሀገራችን ነው የሚለውን ስሜታችንን እያጠፉብን ያለው ነው የሚያሳስበኝ የበለጠ፣ እንጂ ከኤርትራ ጋር ያው የሚፈልጉት እኛ አቴንሽናችን እዛ እንዲሆንና እነሱ እዚህ አካባቢ የፈለጉትን ማድረግ እንዲችሉ እንድንተዋቸው ነው። ያው ኤርትራን በተመለከተ ኢትዮጵያ ምን አይነት አቋም መያዝ እንዳለባት የሚታወቅ ነው። መሽ ብዬ ነው አስቡ። አቶ ግርማ ሰይፉ እንደራሴ በጣም አድርጌ አመሰግናለሁኝ፣ ለጊዜውና ለማብራሪያው። እሽ፣ ግን አመሰግናለሁ። በነገራችን ላይ የኤርትራ መንግስት ምላሽ ምን ሊሆን እንደሚችል ለመጠየቅ ወደ ኒውዮርክ በተባበሩት መንግስታት ድርጅት ኤርትራ አምባሳደር አቶ ግርማ አስመሮም እንደዚሁም አዲስ አበባ ያሉት አምባሳደር አርአያ ደስታ ጋር ደውዬ ምላሾቻቸውን ለማግኘት ሞክሬ ነበረ። አምባሳደር ግርማ አስመሮም ቢሯቸው ውስጥ የሉም ተብያለሁኝ። እንደዚሁም አምባሳደር አርአያ ደስታ መንገድ ላይ ናቸው፣ መናገር አይችሉም ተብያለሁ። ምላሻቸውን ባገኘን ጊዜ ይዘን እንመለሳለን።